The voice of America POA. Yeah, yeah, America Dim's Radio Tavano. <laughs> ከየትኛውም ወገን ሆነ ብሔር የተወለዱ ቤተሰቦች በሀገራቸው ውስጥ በሰላምና በደህንነት መኖር ይገባቸዋል። የፖለቲካ ጠባሳዎች በመሳሪያ ኃይል ሊድኑ አይችሉም ሲሉ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን አሳሰቡ። ትግራይ ውስጥ በስፋት እየተፈጸመ ያለውን የፆታ ጥቃትና እየተስፋፋ ያለው መጠነ ሰፊ የሰብአዊ መብት ጥሰትን ጨምሮ በኢትዮጵያ በተለያዩ አካባቢዎች እየተባባሰ የመጣው ያሉት ጥቃት የክልሎችና የጎሳ ክፍፍል እጅግ ያሳሰባቸው መሆኑን ነው ባይደን ትናንት ረቡዕ ምሽት ላይ ባወጡት መግለጫ ያስታወቁት። ሙሉ ዘገባው በዕለቱ ዋቪርስ ይቀርባል። ዛሬ የተጀመረው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ ዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውን በኢትዮጵያና በኤርትራ መንግስታት እንዲሁም በአማራ ክልል ባለሥልጣናትና በህወሓት አባላት ላይ የወሰደውን የቪዛ ክልከላ አስመልክቶ የአሜሪካ ድምፅ ያነጋገራቸው የተለያዩ አካባቢዎች ነዋሪዎች የሰጧቸው አስተያየቶች ለምሽቱ ከያዝናቸው ዝግጅቶች ናቸው። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሐሙስ ግንቦት 19 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅታዬ ከቴክኒክ አቀናባሪው ንጉሡ ታምሬ የዌብና የማኅበራዊ መገናኛ አቀናባሪያችን አበባየሁ ገበያው እንዲሁም ከዕለቱ ዋና አዘጋጅ ሰለሞን አባተ በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎች ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን በቅድሚያ ግን የሰዓቱን የዓለም ዜና ጤና ይስጥልኝ እንደምናመሻችው አድማጮች ዜናዎቹን የማሰማችው ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በኢትዮጵያ በተለያዩ አካባቢዎች እየተባባሰ የመጣው ጥቃት፣ የክልሎችና የጎሳ ክፍፍል እጅግ ያሳሰባቸው መሆኑን ትናንት ረቡዕ ባወጡት መግለጫ አስታወቁ። ትግራይ ውስጥ በስፋት እየተፈጸመ ያለውን የጾታ ጥቃት ጨምሮ እየተስፋፋ ያለው የሰብአዊ መብት ጥሰት መቆም አለበት ብለዋል ፕሬዚደንት ባይደን ትናንት ማታ ከዋይት ሀውስ ጽህፈት ቤታቸው ባወጡት መግለጫ በሀገራቸው ከየትኛውም ወገንም ሆነ ብሔር የተወለዱ ቤተሰቦች በሀገራቸው ውስጥ በሰላምና በደህንነት መኖር ይኖርባቸዋል። የፖለቲካ ጠባሳዎችም በመሳሪያ ኃይል ሊድኑ አይችሉም ያሉት ፕሬዚደንቱ ትግራይ ውስጥ ያሉ ታጣቂ ኃይሎች የተኩስ አቁም ማወጅና ተግባራዊ ማድረግ፣ የኤርትራና የአማራ ኃይሎችም ለቀው መውጣት አለባቸው ብለዋል። ፕሬዚደንቱ በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤት እየተራዘመ በመጣው ግጭት የተነሳ ኢትዮጵያ እንደ አውሮፓውያን አቆጣጠር ከ1980 ወዲህ የመጀመሪያው የረሃብ አደጋ ሊገጥማት እንደሚችል አስጠንቅቋል ብለዋል። ሁሉም ወገኖች በተለይም የኢትዮጵያና የኤርትራ ኃይሎች የረሃብ አደጋው በክልሉ እንዳይስፋፋ ለመከላከል ምንም አይነት ገደብ ያልተደረገበት የሰብአዊ እርዳታ ተደራሽነት መፍቀድ አለባቸው በማለት አሳስበዋል። በምሽቱ አብይ ርዕስ የመግለጫውን ዝርዝር የያዘ ዘገባ እናቀርባለን። የኢትዮጵያ ብሔራዊ ምርጫ ቦርድ ለሁለት ዓለም አቀፍ የምርጫ ታዛቢ ቡድኖች እውቅና ሰጥቷል። ቦርዱ ለዓለም አቀፍ ሪፐብሊካን ኢንስቲትዩት አይአርአይ እና ለዓለም አቀፍ ዲሞክራቲክ ኢንስቲትዩት ኤንዲአይ የምርጫ ታዛቢ ቡድን የምርጫ መታዘብ እውቅና መስጠቱን ገልጿል። ቦርዱ የድርጅቶቹ የጋራ ታዛቢ ቡድን ያቀረበውን የጥናት ዘዴ በማየት እንዲሁም ዓለም አቀፍ ታዛቢዎች መሠረታዊ መርሆዎችንና የታዛቢ ዓለም አቀፍ የስነ ምግባር ደንብ በተከተለ መልኩ እንደሚሰሩ ስምምነት ላይ በመድረስ የመታዘብ እውቅናውን እንደሰጠ ነው የገለጸው። በዓለም አቀፉ የኮቪድ-19 ወረርሽኝ የተነሳ ታዛቢ ቡድኑ የሚያከናውነው የመታዘብ ተግባር የስፋት ውስንነት እንደሚኖረው እና ይህንንም በሚያከናውናቸው ስራዎች እና ማጠቃላዮች ላይ የሚገለጽ መሆኑን ታዛቢ ቡድኑና ቦርዱ በጋራ መግባባት ላይ መድረሳቸውን ቦርዱ እንዳመለከተ የኢትዮጵያ የዜና አገልግሎት ዘግቧል። ኢትዮጵያ ብሔራዊ ምርጫ ቦርድ ባልደራስ ለእውነተኛ ዲሞክራሲ ፓርቲ በእስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ መወዳደር እንደሚችሉ ሰበር ሰሚ ችሎት ያሳለፈውን ውሳኔ ከጊዜ አንጻር መፈጸም እንደማይችል በመግለጽ ለፓርቲው ደብዳቤ ጽፏል። ፓርቲው ምርጫ ቦርድ የጻፈው ደብዳቤ የግለሰቦችን ጉዳይ ብቻ ሳይሆን አጠቃላይ በሀገሪቱ ውስጥ ያለውን የመምረጥ መመረጥ መብት ጉዳይ ጥያቄ ውስጥ የሚከት ሆኖ ስላገኘው ውሳኔ ለማሳለፍ ውይይት እያደረገበት መሆኑን አስታውቋል። ጽዮን ግርማ ዝርዝሩን ይዛለች። ባልደራስ ለእውነተኛ ዴሞክራሲ ፓርቲ በእስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ እንዲወዳደሩ በእጩነት ለማስመስገብ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ያቀረበው የይግባኝ አቤቱታ ተቀባይነት አግኝቶ እጩዎቹ በመጪው ምርጫ እንዲወዳደሩ ቢወሰንም ምርጫ ቦርድ ውሳኔውን ለመፈጸም ጊዜ ገድበኛል ሲል ደብዳቤ ጽፏል። ቦርዱ ግንቦት አስራ ስምንት ሁለት ሺ አስራ ሶስት አመተ ምህረት የጻፈውና በፌስቡክ ገጹ ላይ በይፋ ባወ ወጣው ደብዳቤ ባልደራስ ለሁለተኛ እውነተኛ ዴሞክራሲ ፓርቲ ግንቦት አስራ ሰባት ቀን ሁለት ሺ አስራ ሶስት ዓመተ ምህረት ለቦርዱ በጻፈው ደብዳቤ የፌዴራል ጠቅላይ ፍርድ ቤት በሕግ ጥላ ስር የሚገኙ የፓርቲ እጮች የሆኑ አባላቱ እንዲመዘገቡለት ና የፍርድ ቤቱ ውሳኔ እስከ ግንቦት አስራ ዘጠኝ ሁለት ሺ አስራ ሶስት አመተ ምህረት ድረስ ተገቢውን ትእዛዝ ለምርጫ ወረዳዎች እንዲተላለፍለት እንዲሁም የፍርድ ቤቱ ውሳኔ እንዲፈጸምለት መጠየቁን ገልጿል። ለዚህ ጥያቄ የሰጠው ምላሽም ቦርዱ ያሳለፈውን ውሳኔ በዘረዘረበት ክፍል የእጩዎች ምዝገባ የካቲት ሰላሳ ሁለት ሺ አስራ ሶስት አመተ ምህረት ምክንያት በመጠናቀቁ እያንዳንዱ እጩ ተወዳዳሪዎች በድምጽ መስጫ ወረቀት ላይ የሚኖረውን ስፍራ የሚወስን ሎተሪ እጣ በመውጣቱ ና በዚሁ መሰረት የድምጽ መስጫ ወረቀቶች ህትመትም ተጠናቆ ወደ ምርጫ ጣቢያዎች የመላኩ ተግባር በቅርብ ጊዜ የሚጀመር መሆኑን በመግለጽ እንደ ውሳኔው ለመፈጸም ቦርዱ የሚቸገር መሆኑን አስታውቋል። በሌላ በኩል ባልደራስ ለእውነተኛ ዲሞክራሲ ፓርቲ የጽህፈት ቤት ኃላፊ አቶ ገለታው ዘለቀ በጉዳዩ ላይ ምላሽ እንዲሰጡን ጠይቀን ምርጫ ቦርድ የጻፈው ደብዳቤ የግለሰቦችን ጉዳይ ብቻ ሳይሆን በአጠቃላይ በሀገሪቱ ውስጥ ያለውን የመምረጥ የመመረጥ መብት ጉዳይ ጥያቄ ውስጥ የሚከት ሆኖ ስላገኙት ውሳኔ ለማሳለፍ ስብሰባ እያካሄዱ እንደሆኑ ተናግረዋል። የተቋማት ሹ ነው። የተቋም መታዘዝ አለመታዘዝ በሀገራችን ምን እየሆነ ነው ያለው ብጫቦች ጣለለት ነው ይህንን ደብዳቤ ሲጽፍ ከኋላው ምንድን ነው ያለው የሚሉ ነገሮችን የዳሰስና የመጣ ነውና ለውሳኔ አልቸኮልንም ነገር ነው እንግዲህ ምን እንወስናለን። በሌላ በኩል ቦርዱ የጻፈውን ደብዳቤ በተመለከተ ምላሽ እንዲሰጡን በቦርዱ የኮሚኒኬሽን አማካሪ ለሆኑት ወይዘሪት ሶሊያና ሽመልስ ጥያቄ አቅርበን በደብዳቤው ላይ ከተገለጸ ውጭ ተጨማሪ የሚሰጡት ምላሽ እንደሌለ ነግረውናል። ጽዮን ግርማን ለዘገባዋ እናመሰግናለን። የግብፅ ፕሬዚደንት አብደል ፋታ አልሲሲ በጅቡቲ ጉብኝት አካሂደዋል። አሶሽየትድ ፕሬስ እንደዘገበው ፕሬዚደንት ሲሲ ሀገራቸው ከህዳሴ ግድብ በተያያዘ ከኢትዮጵያ ጋር ባላት ጭቅጭቅ ከአፍሪካ ሀገሮች የበለጠ ትብብር ለማሰባሰብ በያዘችው ዲፕሎማሲያዊ ጥረት መሰረት ባካሂዱት ጉብኝት ከጅቡቲ አቻቸው ጋር ተወያይተዋል። ጅቡቲ እንደ አውሮፓውያን አቆጣጠር በ1977 ዓ ም ነጻነቷን ካወጀች ወዲህ በግብፅ ርዕሰ ብሔር ስትጎበኝ ፕሬዝደንት ኤልሲሲ የመጀመሪያ ናቸው። የግብፅ ፕሬዝደንት ጽህፈት ቤት ባወጣው መግለጫ ፕሬዚደንቱና የጅቡቲው አቻቸው ኢስማኤል ኦማር ጌሌ የህዳሴ ግድብ አሞላልና ኦፐሬሽን የቀጣናው መረጋጋት በሚያስቀጥልና የሁሉንም ወገኖች ጥቅም በሚያስጠብቅ መንገድ ፍትሐዊና አሳሪ በሆነ ህጋዊ ስምምነት መሰረት መከናወን ያለበት መሆኑን ተስማምተዋል ማለቱን ዘገባው ጠቅሶ አትቷል። የግብፁ ፕሬዚደንት ከጅቡቲ አቻቸው ጋር ሆነው ባደረጉት ጋዜጣዊ ጉባኤ የሁለቱን የታችኛው ተፋሰስ ሀገሮች ጥቅምና መብት ባላካተተ መንገድ በቦታው ለብቻ በሚደረግ ውሳኔ የሚካሄደውን ሁኔታ እንዲቀበሉ የሚደረግ አንዳች ሙከራ ተቀባይነት እንደማይኖረው አጥብቄ አስገንዝብ ያለሁ ብለዋል። ኤልሲሲ ከጅቡቲ ፕሬዚደንት ጋር ያደረጉት ውይይት ፍሬያማ እንደነበረ ገልጸዋል። ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ትብብር ስለሚያደርጉበት መንገድ ሁለቱ ሀገሮች መወያየታቸውንም ጨምረው አመልክተዋል። ኢትዮጵያ ሁለተኛውን ዙር የግድቧን ሙሌት በተያዘንለት እቅድ መሰረት የማከናወን አቋሟንና በሶስቱ ሀገሮች መካከል ያለው ልዩነትም መፍትሄ ማግኘት ያለበት በአፍሪካ ሕብረት ማዕቀፍ ስር ብቻ መሆኑን በተደጋጋሚ ስታስገነዝብ ቆይታለች። ባለፈው ወር በሶስቱ ሀገሮች መካከል ኪንሻሳ ላይ በወቅቱ የአፍሪካ ህብረት ሊቀመንበር አደራዳሪነት የተደረገው ድርድር ካለ ውጤት መጠናቀቁ ይታወሳል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የጦር ሰራዊቱ ያሰራቸው የማሊ የሽግግር ፕሬዝደንትና ጠቅላይ ሚኒስትሩ ስልጣናቸውን በፈቃዳቸው ለቀቁ ተባለ። ይህም በዚያች ሀገር በዘጠኝ ወር ጊዜ ውስጥ ለሁለተኛ ጊዜ መፈንቅለ መንግስት መካሄዱን አረጋግጦታል። ፕሬዝደንት ባህ ኢንዳው እና ጠቅላይ ሚኒስትሩ ሞክታር ዋኔ ስልጣናቸውን በፈቃዳቸው ለቀዋል ሲሉ የምክትል ፕሬዝደንቱና በአሁኑ ወቅት በትረ ስልጣኑን የጨበጡት የኮሎኔሉ አሲማ ጎይታ አማካሪ ትናንት ባወጡት መግለጫ አስታውቀዋል። የጦር ሰራዊቱ ፕሬዝደንቱንና ጠቅላይ ሚኒስትሩን ካለፈው ሰኞ ጀምሮ ከዋና ከተማዋ ከባማኮ ወጣ ብሎ ወደሚገኘው የጦር ሰፈር ወስዶ አስሯቸዋል። የኮሎኔል ጎይታ አማካሪው በመግለጫቸው ስራቸውን የለቀቁት ሁለቱ መሪዎች ስለሚፈቱበት ሁኔታና አዲስ መንግስት ስለሚቋቋምበት መንገድ ድርድር እየተደረገ ነው ብለዋል። ዜና። ኮቪድ-19 የኮቪድ-19 ክትባት አምራቹ አስትራዜኒካ ኩባንያ ለአውሮፓ ለማቅረብ ቃል ገብቶ የነበረውን በሚሊዮኖች የሚቆጠር ክትባት ባለማድረሱ የአውሮፓ ህብረት ሊጀምር አስቦት የነበረውን የክትባት ዘመቻ አጨናግፎብናል ሲል ህብረቱ አስትራዜኒካን ወደ ቤልጅየም ፍርድ ቤት ወስዶታል። ሊሳ ብራያንት ከፓሪስ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። ለሳምንታት ከተደረጉ ጠንከር ያሉ ንግግሮችና እየሻከር የመጣ ግንኙነት በኋላ የእንግሊዝና ስዊድን ካምፓኒ የሆነው አስትራዜንካ በሐምሌ ወር ለአውሮፓ ህብረት ለማቅረብ ቃል የገባውን 180 ሚሊየን የኮቪድ-19 ክትባት ማቅረብ ባለመቻሉ አውሮፓ ፊቷን ወደ ህግ አዙራለች። ዘገባዎች እንደሚያሳዩትም የመድኃኒት አምራቹ በአሁኑ ሰዓት ማቅረብ የሚችለው ቃል ከገባው ግማሹን ብቻ ነው። የአውሮፓ ህብረት ቃል አቀባይና የኮቪድ-19 ክትባት ጉዳዮችን የሚከታተሉት ስቴፋን ደ ኪርስማከር የተፈጠረውን ችግር ሲያስረዱ ድርጅቱ ቃሉን አላከበረም ይላሉ። ድርጅቱ በገባው መሰረት የተጣለበትን ግዴታና የጊዜ ወሰን ባለማክበሩ ህጉን ተላልፈዋል። ፍርድ ቤቱም በዚህ መልኩ እንዲያይልን እንፈልጋለን። ለማንኛውም አስቸኳይ ሁኔታዎች ሲፈጠሩ እንደሚደረገው ፍርድ ቤቱ ድርጅቱ ተጨማሪ 90 ሚሊየን ክትባቶችን እንዲያቀርብ እንዲያዝልን እንፈልጋለን። በመጀመሪያው ዙር ካቀረበው 30 ሚሊየን ተጨማሪ ማለት ነው። የአውሮፓ ሕብረት ላቀደው የኮቪድ-19 ክትባት ዘመቻ አስትራዜንካን በዋና አቅራቢነት ሊጠቀመው አቅዶ ነበር። ሆኖም የአቅርቦቱ መዘግየትና ከክትባቱ ጋር ተያይዞ የተነሳው የደም መርጋት ችግር እቅዱን ዘግይቶ እንዲጀምር ከማስገደዱ በተጨማሪ አንዳንድ የህብረቱ ሀገሮች የክትባቱን መጠን ቀንሰዋል ወይም ሙሉ በሙሉ ሰርዘዋል። በመሆኑም አሁን የአውሮፓ ሀገራት ፊታቸውን ወደ ሌሎች ክትባቶች አዙረዋል። በተለይ የበለጠ ዋጋ የሚያወጣው ፋይዘር ባዮቴክ በመጪዎቹ ወራቶች በሚሊዮኖች የሚቆጠሩ ክትባቶችን እንዲያቀርብ እየጠየቁ ነው። ሆኖም ግን ህብረቱ፣ አስትራዜንካ በውሉ መሰረት የተጠየቀውን እንዲያቀርብ መጫናቸውን አላቆሙም። የአስትራዜንካ ጠበቃ ሐኪም ቡላርባ በበኩላቸው ለጋዜጠኞች በሰጡት ቃል የአውሮፓ ህብረት ጉዳዩን ወደ ፍርድ ቤት መውሰዱ በጣም እንዳሳዘናቸው ገልጸው ጉዳዩ በቶሎ ይቋጫል የሚል እምነት እንዳላቸው ተናግረዋል። ድርጅቱ ከአውሮፓ ህብረት ጋር የገባው ውል በተቻለ አቅም ክትባቱን ለማምረት ብቻ የሚያስገድደው መሆኑንም ተናግረዋል። በሊዛ ብራይን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለዘገባዋ አመሰግናለሁ። በሌላ የኮቪድ-19 ዜና ኮሮና ቫይረስ የተዛመተው ከቻይናው ቤተ ሙከራ አፈትልኮ ወጥቶ ሳይሆን አይቀርም የሚለው ጥርጣሬ በተቀጣጠለበት በዚህ ወቅት የዩናይትድ ስቴትስ የደህንነት ማህበረሰብ አዲስ ክትትል አድርጎ ሪፖርት እንዲያቀርብ ፕሬዚደንት ጆ ባይደን አዘዙ። ፕሬዚደንት ባይደን የፌዴራሉ መንግስት መስሪያ ቤቶች በጉዳዩ ላይ ቁርጥ ያለ ድምዳሜ ላይ ለመድረስ እንዲቻል ጥረታቸውን በእጥፍ በማሳደግ መረጃዎችን እንዲሰበስቡና እንዲገመግሙ መመሪያ ሰጥተዋል። ፕሬዚደንቱ በቅርቡ ግልጽ ያለ ድምዳሜ ያልተደረገበት ሪፖርት ከደረሳቸው በኋላ የደህንነት ማህበረሰቡን በሦስት ወር ጊዜ ውስጥ ሪፖርቱን እንድታመጡ ሲሉ መመሪያ መስጠታቸውን የተገለጸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ቆንጅታየን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሐሙስ ግንቦት 19 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ስድስት ሰዓቱን አብይ ርዕስ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በኢትዮጵያ በተለያዩ አገሪቱ አካባቢዎች እየተባባሰ የመጣው ያሉት ጥቃት የክልሎችና የጎሳ ክፍፍል እጅግ ያሳሰባቸው መሆኑን ትናንት ረቡዕ ምሽት ላይ ባወጡት መግለጫ አስታውቀዋል። ትግራይ ውስጥ በስፋት እየተፈጸመ ያለውን የጾታ ጥቃት ጨምሮ እየተስፋፋ ያለው መጠነ ሰፊ የሰብአዊ መብት ጥሰት መቆም አለበትም ብለዋል ባይደን። ደረጀ ደስታ የመግለጫውን ይዘት ለዕለቱ አቢረስ እንዲያሰናድቶታል። ትናንት ምሽቱን ዋይት ሀውስ ከሚገኘው ጽፈት ቤታቸው ባወጡት መግለጫቸው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በአገራቸው ከየትኛውም ወገንም ሆነ ብሔር የተወለዱ ቤተሰቦች በአገራቸው ውስጥ በሰላምና በደህንነት መኖር ይኖርባቸዋል። የፖለቲካ ጠባሳዎች በመሳሪያ ኃይል ሊድኑ አይችሉም ያሉት ፕሬዝደንቱ ትግራይ ውስጥ ያሉ ታጣቂ ኃይሎች የተኩስ አቁም ማወጅና ተግባራዊ ማድረግ የኤርትራና የአማራ ኃይሎችም ለቀው መውጣት ይኖርባቸዋል በማለት አሳስበዋል። ፕሬዝደንቱ በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤት እየተራዘመ በመጣው ግጭት የተነሳ ኢትዮጵያ እንደ አውሮፓ አቆጣጠር ከ1980 ወዲህ የመጀመሪያውን የረሃብ አደጋ ሊገጥማት እንደሚችል አስጠንቅቋል ያሉ ሲሆን ሁሉም ወገኖች በተለይም የኢትዮጵያና የኤርትራ ኃይሎች የረሃብ አደጋው በክልሉ እንዳይስፋፋ ለመከላ መከላከል እንዲቻል ምንም አይነት ገደብ ያልተደረገበት የሰብአዊ እርዳታ ተደራሽነት እንዲኖር መፍቀድ አለባቸው በማለት አሳስበዋል። ባይደን በመግለጫቸው ዩናይትድ ስቴትስ የኢትዮጵያ መሪዎችና ተቋማት የእርቅና የሰብአዊ መብት እንዲያጠናክሩ፣ ብዝሃነትን እንዲያከብሩ ታሳስባለች። ያንንም ማድረግ የአገሪቱን ህብረትና የግዛት አንድነት የሚያሰፍን ሲሆን የኢትዮጵያንም ህዝብ ደህንነት ያረጋግጣል፣ በአጣዳፊ የሚያስፈልገውም እርዳታ በወቅቱ እንዲደርስ ያደርጋል ብለዋል። የኢትዮጵያ መንግስትና በፖለቲካው ዘርፍ ያሉት ሁሉም ባለድርሻ አካላት ሁሉንም ወገኖች የሚያሳትፍ ውይይቶችን ማድረግ አለባቸው በማለት ጥሪያቸውን ያስተላለፉት ባይደን የኢትዮጵያ ሕዝብ ተባብሮ በመስራት ለጋራ ህልሞቹና ለአገሪቱ መጻኢ የፖለቲካ እድል ዘላቂና እኩልነት የሰፈነበት የኢኮኖሚ እድገትና ብልጽግና መሰረት ሊጥል ይችላል ብለዋል። አያይዘውም ዩናይትድ ስቴትስ ከኢትዮጵያ ጋር ያለንን የሁለቱን አገሮች የረጅም ጊዜ ግንኙነትና ትብብር መሰረት በማድረግ እንዲሁም ከሌሎች የአፍሪካ ህብረት፣ ከዓለም መንግስታትና ዓለም አቀፍ አጋሮቻችን ጋር በመሆን ኢትዮጵያ እነዚህን ችግሮች እንድትፈታ ለመርዳት ቁርጠኝነቱ አላት ሲሉም ድጋፋቸውን ገልጸዋል። በምስራቅ አፍሪካ የዩናይትድ ስቴትስ ልዩ መልእክተኛ ጄፍ ፌልትማን አወዛጋቢ የሆነውን የሁሉንም ወገኖች ፍላጎት ማሟላት ያለበትን የኢትዮጵያን ታላቁን የህዳሴ ግድብ ጨምሮ በቀጠናው ተያያዥነት ያላቸው ችግሮች በሰላማዊ መንገድ እንዲፈቱ ሁሉንም ወገኖች በሚያሳትፍ መልኩ መፍትሄ ለማስገኘት ዩናይትድ ስቴትስ ዳግም የታደሰውን የዲፕሎማሲ ጥረት በመምራት ላይ ይገኛሉ ያሉት ባይደን። ልዩ ልኡኩ ፌልትማን ወደ ቀጠናው በሚቀጥለው ሳምንት ተመልሰው የሚሄዱ ሲሆን የደረሱበትንም ውጤት እየተከታተሉ ያሳውቁኛል ብለዋል ባይደን። በመጨረሻም የአሜሪካ ዲፕሎማሲ እሴቶቻችንን ያንጸባርቃል በማለት ይህም ነጻነትን መመከት፣ ሁሉን አቀፍ መብቶችን መጠበቅ፣ የህግ የበላይነትን ማክበርና እያንዳንዱ ሰው ሰብዕና በክብር መያዝን እንደሚያካትት ተናግረዋል። ደረጀን፣ ለዘገባው አመሰግናለሁ። አድማጮቻችን፣ ፕሬዚዳንት ባይደን ለሰጡት መግለጫ የኢትዮጵያና የኤርትራን መንግስታት ባለስልጣናት ለማግኘት ምላሽ ለማግኘትም ጥረት እያደረግን ነው። እንዳገኘን እናቀርባለን። አሁን ወደ ተከታዩ የመጽሔት ርዕስ ልውሰዳችሁ። ወደ አዲስ አበባም ይመልሰናል። ዛሬ የተጀመረው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ የዩናይት ስቴትስ ለጣለችው ማዕቀብ አሉታዊ ውሳኔ ከማሳለፍ ተቆጥቦ ዲፕሎማሲያዊ አማራጮችን እንዲጠቀም ሲሉ አንዳንድ ምሁራን መከሩ ይለናል። ምሁራኑ የውጭ ተጽዕኖ በውስጥ ያለውን ችግር ካለመፍታት የመነጨ በመሆኑ መንግስት ለውስጥ ጉዳይ ትኩረት እንዲያደርግ መጠየቃቸውን ገልጾ እነሆ ተከታዩን በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽፋ የተደረገውና ዛሬ የተጀመረው የፓርቲው ስራ አስፈጻሚ ኮሚቴ መደበኛ ስብሰባ በጥቅሉ አያሌ ወሳኝ ጉዳዮች ላይ የሚመክር ከመባሉ ውጭ ዝርዝር ጭብጦች አልሰፈሩበትም። የአሜሪካን መንግስት በኢትዮጵያ ከፍተኛ የመንግስት ባለስልጣናት ላይ ማዕቀብ ባሳረፈ በቀናት ልዩነት እየተካሄደ ያለው ስብሰባ መደበኛ ይሁን እንጂ ወቅታዊ ጉዳዮች ላይ ሊያነጣጠር እንደሚችል ምሁራን ሀሳባቸውን የሰነዘሩት። በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ጀማል ሰይድ እንደሚሉት የኢትዮጵያ ኢትዮጵያን ሕልውና እየተፈታተኑ ያሉ ግን ደግሞ መሰረታዊ መፍትሄ የሚሹ ጭብጦች ሊስተናገዱ ይችላሉ። በስብሰባው የአሜሪካ የጉዞ ገዳ በመጀመሪያ ረድፍ ነው የማስቀምጠው እኔ። ሁለተኛ የሱዳን ጉዳይ እና ወታደራዊ ልምምድ ከግብጽ ጋር እያደረገች መሆኑ፣ ሶስተኛው እንግዲህ የዲፕሎማሲ ከበባ በግብጽ በኩል የተካሄደብን ነውና ይህም አንድ ጉዳይ ይሆናል ብዬ እገምታለሁኝ። የህዳሴ ግድቡ ሙሊትም የተቃረበ ነው። የምርጫውም ጉዳይ አለ። የውስጥ ጦርነትና ጸጥታ ጉዳዮችም አሉ። በሐዋሳ ዩኒቨርሲቲ የመንግስት አስተዳደርና ልማት መምህሩ ዶክተር ፍቅረ ወልዴኔነ ከተዘረዘሩት ጭብጦች በተጨማሪ ኢትዮጵያን ወደ አልተገባ ክፍፍልና የደህንነት ስጋት የከተታት የፓርቲው አመራሮች አለመግባባት የትኩረት አጀንዳ ሊሆን እንደሚችል ይናገራሉ። እንደሚታወቀው በቅርብ ጊዜ ወዲህ በብልጽግና የሪጅናል ቻፕተርስ ወይም የክልል ጽፈት ቤቶች በኩል አንዳንድ አለመግባባቶች እንዲያም ሲል ቃላት ውርውር እንመለከታለን እና በአመራሩ መካከል ክፍተት መኖሩን ያሳየና ይህም ክፍተት በሀገሪቱ ለሚፈጠሩ አንዳንድ ብጥብጦች የራሱን የሆነ አስተዋጽኦ ያደርግ ነበር። እነዚህ አይነት ብጥብጦች ከቀጠሉ አሁን የውጭ ግፊት መቋቋምን የበለጠ ከባድ ያደርገዋል። ስለዚህ በዚህ ስብሰባ ወቅት አመራሮቹ በውስጣቸው ያለውን ችግር ለጊዜውም ቢሆን ወደ ጎን ትተው የዓላማ አንድነታቸውን በማጠናከር የውጭን ተጽዕኖ ለመቋቋም የበለጠ አመራሩ መካከል አንድነት መፍጠር እንደሚያስፈልግ አምነውበት በዚህም ጉዳይ ይወያያሉ የሚል ግምት አለኝ። ኢትዮጵያ ምሁራኑ ፕሮክሲ ዋር እያሉ በሚጠሩት የውክልና ጦርነትም ተጠቂ ልትሆን እንደምትችል ስብሰባው ግምት ውስጥ አስገብቶ የመፍትሄ አቅጣጫ ማስቀመጥ እንዳለበትም አመልክተዋል። አንዳንድ አሜሪካውያን የፖለቲካ ሰዎች ከኢትዮጵያ ጎን መቆማቸው ተስፋ ሰጪ ነው ይላሉ አስተያየት ሰጪዎቹ። የኦክላሆማውን ሴናተር ጂምን ሆፍ መግለጫ ዋቢ በማጣቀስ የመቶ ሀያ ዓመት እድሜ ያስቆጠረ ትልቅ የዲፕሎማሲ አገር በዚህ ደረጃ ወርዶ ለማሳጣት መሞከር የውጭ የዲፕሎማሲ ጠለፋ፣ እንዲሁም ጫና ማሳደር እንግዲህ በጣም በአሜሪካኖች ጭምር ራሱ እየተወቀሰ የሚገኝ ነው። ሴናተሮችም እያሉ ያሉት እንግዲህ የኢትዮጵያን መንግስት መደገፍ ሲገባ ያለበትን ትንሽ ክስተት ተጠቅሞ አብዛኛውን የሚሰራቸውን ስራዎች በአሉታዊ መልኩ መመልከትና የአለም አቀፍ የዲፕሎማሲ ተጽዕኖ ውስጥ ማስገባት ተገቢ አይደለም ያሉ እና ብዙ ስራዎች ይጠበቅብናል። ኢትዮጵያ የተዳከመች ሀገር መስላ እንድትታይ አድርጓታል። አገር ውስጥ የሚፈደሩ ፍጥረቶች መንግስት ኤፌክቲቭ ነገሮችን እየተቆጣጠረ ያልመሰለ እንዲሆን አድርጎታል። የዛ አይነት ፒክቸር ልኳል። ስለዚህ ኢትዮጵያ ሰላሟን ካጠናክረች ኢትዮጵያ ውስጥ ያለውን መረጋጋት በደምብ ማምጣት ከተቻለ የዚህ አይነት ድጋፎችን ኢትዮጵያ የበለጠ ካፒታላይዝ ማድረግ ትችላለች። በአሜሪካውያን ባለስልጣናት ላይ የጉዞ እገዳ መጣል፣ በሶማሌ የሚገኙ ኢትዮጵያውያን ሰላም አስከባሪ ኃይሎችን ወደ ሀገራቸው መመለስ የሚሉና በማህበረሰብ አንቂዎች በስፋት እየተቀነቀኑ የሚገኙ አስተሳሰቦች ኢትዮጵያን ከመጉዳት ያለፈ ፋይዳ የላቸውም ይላሉ ምሁራኑ። ይልቁንም ስብሰባው አሜሪካ ለወሰደችው ማዕቀብ አሉታዊ ምላሽ ማሳለፍ እንደሌለበት ነው ምሁራኑ ያሳሰቡት፣ ዲፕሎማሲያዊ ጥረትን አሟጦ መጠቀም አማራጭ የሌለው ምርጫ መሆኑን አጽንኦት በመስጠት ይህን ጉዳይ ለመፍታት እንግዲህ አሉታዊ ሰጥቶ መቀበል የሚለውን ነገር ትተን እንግዲህ አዎንታዊ እነሱ ጥሩ ነገር እንዲያደርጉልን ካልሆነ ደግሞ አግሬሲቭ የመጡ ከሆነ ስሜታቸውን መቆጣጠር በማይችሉበት መልኩ የውስጡ ምስጢራቸው ሁሉ በውጭ በገሀድ የሚያደርጉት እንቅስቃሴ ስላለ ይህንን እንግዲህ እንደ ታዳጊ ሀገር እንደ ደሃ ሀገር ዋጋ እንዳያስከፍሉን ዲፕሎማሲን ቅድሚያ መስጠት ያስፈልገናል። ድክመታችን እዚህ ምን ላይ ስለሆነ ማለት ነው። አሜሪካ የዓለም ሀያል ሀገርነት ገዳዎች በመጣል አሜሪካ ላይ ሊታረስ ስለው ተጽዕኖ ብዙም አይታይ። ስለዚህ የአሜሪካ የኢትዮጵያ ዋነኛ ገ በተለይ ሽብርተኝነትን በተመለከተ አሜሪካ ዋነኛ አጋሯነች ስለዚህ አሜሪካ የኢትዮጵያን አጋርነት ማላላት የፈለገችበት የራሷ ስህተቶች ሊሆን ይችላሉ። እሱን አስባለሁ። ስለዚህ ለአሜሪካ ተመጣጣኝ የሆነ መልስ ለመስጠት እነዚህ ኢትዮጵያ ልትወስዳቸው የሚችላቸውን እርምጃዎች አሜሪካ ላይ ኢትዮጵያ የምትፈልገውን ያክል ጉዳት ያመጣሉ የሚል ግምት የለኝም። ካላቸው ሊኖራቸው የሚችለው ሲምቦሊክ ሲግኒፊካንት የእነሱ ነቀዝ የበላ ስንደ ምን ያደርግልናል አይባልም። እንደ ጎዳን ቢያንስ መግለጽ መቻል ነው። የኢትዮጵያ መንግስት ያለበት ማዕቀቡ ጎዳን ነው። እናንተ ማዕቀብ አልጎዳንም ከተባለ ተጨማሪ ማዕቀብ ይጣልብን አይነት ነገር ጥሪ ይመስላል ና ይህን ጉዳይ ኤምባሲዎቻችን፣ የውጭ ድርጅቶች፣ የኢትዮጵያ ሀገር አካላት፣ ጥቁር አሜሪካውያን፣ የአሜሪካ ሕዝብ ጋር መስራት ያስፈልጋል። በተለይ የአፍሪካ ሕብረትን የመሳሰሉ አህጉራዊ ተቋማት ከኢትዮጵያ ጎን እንዲሰለፉ ስብሰባው ጥሪ እስከ ማስተላለፍ የሚደርስ ስራ መስራት እንዳለበትም አመላክት የአፍሪካ ችግር በአፍሪካ ይፈታል የሚለውን እና አጀንዳ ሀያ ስልሳ ሶስትን እውን እንዲሆን ከተፈለገ እነዚህ ጥቃቅን የሚመስሉ በአንድ ሀገር ላይ ብቻ ተኮረ የሚመስሉ ነገ በሌላ የአፍሪካ ሀገር ላይ የማይደርሱ አይደሉም እና ይህንን የአፍሪካ ህብረት እንደ ህብረት በከፍተኛ የሆነ ትኩረት በኢትዮጵያ ቀስቃሽነት ቢሰራ የአፍሪካዊ መፍትሄ ያስፈልገዋል። ከአሜሪካና ከኢትዮጵያ መካከል የተፈጠረ ጉዳይ ከሌላ የአፍሪካ ሀገርን በተለይ ግብጽን የሚለካካ ይሆናል። ስለዚህ የአፍሪካ ህብረት በእኔ አመለካከት የኢትዮጵያን ለማስደሰት ስለሚወስዳቸው ነገሮች ግብጽን ላለማስከፋት እርግጠኛ መሆን ያለበት ይመስለኛል። ስለዚህ ሁለቱም ለማድረግ ይመስለኛል ዝም ማለት ነው የመረጠው። የኢትዮጵያ መንግስት ጥሪ ማቅረብ አለበት። የአፍሪካ ህብረት ይህን ጉዳይ እንዲያወግስ ኦፊሻሊ ጥሪ ማቅረብ አለበት። ቻይናን እንዴት ከአፍሪካ እናስወጣት የሚለው ፕሮጀክት ውስጥ ገብተዋል። ይሄ በትክክል ፎሪን ፖሊሲ መጋዚንም የተለያዩ አሜሪካን ጽሑፎች የሚያሳኝ ውጤት አፍሪካን እንዴት ወደ አሜሪካ ሰራሽ አሜሪካን ፍላጎት የሚያከብር እና በአሜሪካ ስጥላ ስር ያለ አንድ ህብረት መስረት አይነት ነገር ነው እንቅስቃሴ ነው። አሜሪካ የተበለጠችው አፍሪካ ላይ ነው። ለቻይና ቴክኖሎጂ ማድረግ ኢኮኖሚ ማድረግ አፍሪካ እንደተጠያቂነት ያደረጉ ስለሆነ አፍሪካን ምስራቅ አፍሪካን በአጠቃላይ እንደገና ወደ ራሳቸው አዙሪት የማስገባት ሁኔታ እንቅስቃሴ ነው እየተካሄደ ያለውና፣ እንደ አፍሪካዊ ይህን ፓራ አፍሪካኒዝምን ቀስቅሶ ይህን ማጋለጥ የኢትዮጵያ ጉዳይ ነው። ኢትዮጵያ ላይ የተጣለው ማዕቀብ እንግዲህ ነገ ነጻ የውጭ ጉዳይ ፖሊሲ ለማራመድ የሚሞክር የአፍሪካ ሀገራትን አሁን ነገ የሚጠልሱ ጉዳይ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አድራጌን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። የህወሓት ስራ አስፈጻሚና የቀድሞ የፌዴሬሽን ምክር ቤት አፈጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም በህወሓት አመራሮች ላይ ለመመስከር ከተስማሙ በኋላ ፍርድ ቤት ቀርበው ሀሳባቸውን ቀይረው አልመሰክርም በማለታቸው ህግ ክስ ለጠቅላይ አቃቤ ሕግ ክስ ሊመሰረትባቸው መሆኑን ለአሜሪካ ድምጽ ገለጠ። ወይዘሮ ኬሪያ ዛሬ ፍርድ ቤት በመቅረባቸው የገለጡት ጠበቃቸው አቶ ሀፍቶም ከሰተ በህወሓት አመራሮች ላይ ለመመስከርም ስምምነት አልነበራቸውም። በድብቅ ተቀርጿል የተባለ ቪዲዮ ስላስፈራራቸው ነው የዛሬን ቀን ሲጠብቁት የነበረው ብለዋል። አቃቤ ህግ በበኩሉ ይህንን ሀሳብ እንደማይቀበል ገልጦ በቂ መረጃ እንዳለውና መቅረብ በሚገባው ወቅት እንደሚያቀርብም አሳውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘዝራለሁ። ወይዘሮ ኬርያ ኢብራሂም በህወሓት አመራሮች ላይ ለመመስከር ፈቃደኛ ከሆኑ በኋላ ሀሳባቸውን በመቀየራቸው ወደ ክስ ሂደቱ እንዲገቡ መደረጉን ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ዛሬ ለቪኦኤ ተናግሯል። ያው መመስከር አልፈለጉም፣ መብታቸው ነው። ምስክርነት በፍላጎት ነው የሚደረገው። ስለዚህ በዛው መሰረት መጀመሪያም ወንጀል ስላልፈጸሙ ሳይሆን የሚያስረዱት ነገር ይጠቅማል ተብሎ ነው ወደ ምስክር የዞሩት። በሳቸው ላይ በቂ ማስረጃ አለ መብታቸውን አልጠቀምም ብሎ የተው ጊዜ ደግሞ እንዳነከስታቸው የሚከለክል ህግ ስለሌለ ወደ ክሱ እንዲገቡ ተደርጓል ማለት ነው። ለመመስከር ከተስማሙ በኋላ የደህንነት ስጋት እንዳለባቸው አሳውቀው መሳሪያ ተሰጧቸው ሲደረግላቸው የነበረው ጥበቃ መነሳቱን ገልጠው በፖሊስ ቁጥጥር ስር መሆናቸውም ተናግሯል። ወይዘሮ ኬራ በጠቋሚዎችና በምስክር ጠበቃ አዋጅ ቁጥር 699203 በገቡት ስምምነት ዝርዝር የምስክርነት ቃላቸውን በፈቃዳቸው ሰጠው እንደነበረም ተገልጧል። እኚህ ሴትዮ ተከሶ ነጻ አልወጡም። ወንጀል ፈጽመዋል። ወንጀል የፈጸሙ ሰዎች የፌደራል ሰበር ሰሚ ችሎትን በደንብ ትርጉም ሰጥቶበታል። አቃቢ ህግ በፈለገ ጊዜ ምስክር ሊያደረግበው ሊጠቀምባቸው ይችላል። ያ የህግ አሰራሮች አሉን። የሙስና እና የማስረጃ ህጋችን ወደ ኋላ ስትሄድ የሰበር የሰጠው ትርጉም ክሱን የሚመሰረተው አካል ለህዝብ ጥቅም ለተሻለ ጥቅም ያ ምስክር ከወንጀል አውጥቼው ማስረጃ አስረጂ ቢሆንልኝ ይሻላል ብሎ ካሰበ አስረጂ ያደርገዋል። በዛ መሰረት ነው የተካሄደበት እንዳልኩ የፍርድ ቤት ክርክሩን ሚዲያ ላይ እንዳልጨርሰው ብዬ ነው። ይሁንና በገዛ ፈቃዳቸው በጽሁፍና በሲዲ ምስክርነታቸውን ከሰጡ በኋላ በፍርድ ቤት ውሳኔ ከእስር እንደተለቀቁና የምስክርነት ጥበቃ ሲደረግላቸው እንደቆየም ጠቅላይ አቃቤ ህጉ አስታውሷል። ወይዘሮ ኬሪያ ኢብራሂምን ጨምሮ ለታሰሩ የህወሓት አመራሮች ጥብቅና ለመቆም የተቋቋመው ቡድን አባል የሆነውና የህግ ባለሙያው አቶ ሀፍቶም ከሰቴም ወይዘሮ ኬሪያ ዛሬ ፍርድ ቤት መቅረባቸውን ገልጧል። መጋቢት ሁለት ሁለት ሺ አስራ ሶስት ጀምሮ ቀዳም ምርመራ ይደረግልን ብለው ጠይቀው ያው ለሀንታን ምስክሮች ከመጋረጃ ጀርባ ሆነው ምስክርነት ሲሰጡ ድረስም ማንነታቸው ሳይታወቅ እና በንግድ ችሎትም ሆኖም እንድናስመሰክር ብለው በዚህ ሂደት ያው ሊደረግ አይገባም ያለ ወደ ከፍተኛ ወደ ጠቅላይም ስሙ ለኋላ እያለ ቆየ። አሁን ዳይሬክተር ስለተወሰነ ምስክር ሁነው እንዲቀርቡ አካባቢ ጋርጓቸው በከትናትና ወዲያ ቀርበው ነበር ችሎት ላይ ከዛ ቃለ መሀል ላይ ፍጥሙ ሲባሉ ከዛ በፊት የምናገረው ነገር አለ አሉ እኔ እየበጣሁት ለመመስከር አደለም። ከዚህ ቀደም መስክሬም ማትመሰክሪ ከሆነ በቪዲዮ የቀዳንሽ ስላለ እሱን እናሰራጨብሻለን ሲሉ እሽ መሰክራሉ ጊዜ ዶክመንተሪ ሳይሰራብኝ በፊት እዚህ ችሎት ቀርቤ ይሄ የተደረገብኝ መሆኑና መስከር የማልፈልግ መሆኑ መግለጽ ስለምፈልግ ነው። ከመጋቢት ሁለት ጀምሮ አንድ ክፍል ውስጥ ለሁለት ሳምንት አቆይተው ሁለቱም ሳምንት እኔ መቀጣት ነው የምፈልገው፣ ማረሚያ ቤት መውረድ ነው የምፈልገው፣ ከማስረቦች ጋር መስከር አልፈልግም፣ ወደ ነበርኩበት መልሱ ጊዜ በተደጋጋሚ ቆይቻቸው መልስ አልሰጡኝም። በዚህ መስከር አልፈልግም በማለታቸው ምክንያት ከምስክርነት ተሰናብቷል። አቶ ሀብቶም ወይዘሮ ኬሪያም በህወሓት አመራሮች ላይ ለመመስከር ስምምነት እንዳልነበራቸው ነግሮናል ብሏል ቸው በህወሓት አመራሮች ላይ እመሰክራለሁ ብዬ ያለው አላሉ። በጊዜ ቀጠሮ በነበረው ክርክርም እመሰክራለሁ፣ ለምስክርነት ተስማምቻለሁ የሚል ነገር አልነገሩንም። በዛሬው ችሎትንም ለመመስከር ተስማምቼ ነበረ ወይ ተስማምቻለሁ አላሉ። ማረሚያ ቤት መውረድ እንደሚፈልጉም መወቶታቸውን ተናግሯል። እጅ ሰጡ በኋላም ታስሮ መቆየታቸውን ስናገሩት አቶ ሀብቶም ክሳቸው ተቋርጦ በዋስ መለቀቃቸውን እንደሚያውቁ ገልጠው ወይዘሮ ኬሪያም ዛሬ ፍርድ ቤት ቀርበው ቅርበ ምርመራ እንዲጀመርባቸውና አዲስ ፋይል ተከፍቶ ከነ ዶክተር አብርሃም ተከስተ መዝገብ ጋር ተጣምሮ እንዲታይ ተብሎ ቀጥሮ መያዙን ተናግሯል። ወይዘሮ ኬሪያ በህወሓት አመራሮች ላይ ለመመስከር አልተስማሙም ነበር፣ በድብቅ ተቀረጸ በተባለ ምስል አስፈራርቷቸው ነው በማለት ጠበቃቸው የተናገሩትን በተመለከተ ምክትል ጠቅላይ አቃቤ ህጉ አቶ ፍቃዱ ይህንን ብለዋል ፍርድ ቤት ክርክር ወቅት የምናቀርበው ነው ሚሆነው ችግር የለው ስለዚህ በቦታዎቹ መልስ እንሰጥበታለን ያው የፍርድ ቤት ክርክርን በነጻነት መመራት ስላለበት እያንዳንዱ ዝርዝር ነገሮች መግባት አልፈልግም አሁን ይህ እንደዚህ ነው እንደዚያ ነው የሚለው ለፍርድ ቤት እናስረዳለን እንዴት እምነት እንደፈጸሙ በድብቅ የተቀረጾት አለ በፍላጎታቸው በፍላጎታቸው የተቀረጾት እሱ ምንድን ነው የሚሆነው የሚለው ያው መቼስ የድብቅና የግልጽ ካሜራው ራሱ ስለሚለየው ችግር አይኖረውም ያው አደባባይ ይወጣል በጊዜው ግን አሁን የፍርድ ቤት ክርክር ላይ ስላለ የፍርድ ቤት ክርክርን ጉዳይ የሚዲያ አተካራ ውስጥ የምናስገባበት ምክንያት አይኖርም። በሚዲያ መገለጽ ያለበት ያህል ልክ ነው የሚገለጸው። እሱም ምንድን ነው ምስክር ለመሆን ተስማምቶ ነበር። በይፋ ምስክር መሆን አልፈልግም ብሏል። ምስክር አለመሆን ሲፈልጉ ደግሞ ክስት እንዳን ክስት የሚከለክለን የለም ወደ ክስት ይገባል። ዛሬም ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረቡት ወይዘሮ ኬሪያም ለመጪው ሰኞ ግንቦት ሀያ ሶስት ሁለት ሺ አስራ ሶስት ዓመተ ምህረት ፍርድ ቤት እንዲቀርቡ የታዘዙ ሲሆን እስከዚያው በፖሊስ ቁጥጥር ስር እንዲቆዩም ፍርድ ቤቱ ወስኖባል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብድዮስን አመሰግናለሁ። አድማጮች፣ አሁንም ወደ መካከለኛው ምስራቅ እንሻገራለን። አንቶኒ ብሊንከን በዩናይትድ ስቴትስ የውጭ ጉዳይ ሚኒስትርነት ኃላፊነትን ከተረከቡ የመጀመሪያቸው በሆነው በመካከለኛው ምስራቅ ያካሄዱትን የሥራ ጉብኝታ አገባደዋል። የጉዟቸውም አላማ በእስራኤልና በጋዛ የተደረገውን የተኩስ አቁም ስምምነትና ግንኙነቶች ማጠናከር እንዲሁም እርዳታ መድረሱን ማረጋገጥ መሆኑን ገልጸዋል። በእስራኤልና በሐማስ መካከል በተካሄደው ግጭት ከ250 በላይ ሰዎች መገደላቸውን የአሜሪካ ድምፅ ዘጋቢ አይረስ መክለር ከኢየሩሳሌም ብላከችው ዘገባ ጠቁማለች። ዝርዝሩን ከዳነች ውሳዬ አንቶኒ ብሊንከን በመካከለኛው ምስራቅ የመጀመሪያ ጉብኝት ያካሄዱት ጋዛ ውስጥ በቋፍ ላይ ያለ የተኩስ ማቆም ከተደረገ በኋላ ነው። እስራኤል በሐማስ ለተከፈተው የሮኬት ተኩስ ምላሽ የማጥቃት እርምጃ ከወሰደች በኋላ ብዙ ሰዎች ተገድለዋል፣ ሕንፃዎች ወና ሆነው ወድመዋል። አንቶኒ ብሊንከን በያዝነው ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁና ከፍልስጤማውያን ፕሬዚደንት ማሕሙድ አባስ ጋር ያደረጉት ንግግር ያተኮረው ዩናይትድ ስቴትስ በግብፅ ሸምጋይነት የተደረገውን የተኩስ ማቆም ስምምነት እንዴት ማጠናከር ትችላለች እና ጋዛን መልሶ ለማቋቋም ምን መደረግ አለበት በሚሉት ነጥቦች ላይ እያተኮረ እንደነበር ተገልጿል። ስ ላርሰ ንላይ ወደ ግጭት መመለስን ለማስወገድ የችግሮቹንና የተግዳሮቶችን መሠረት ተጠቅሞ ማጤን እንደሚያስፈልግ እንረዳለን። ይህም ጋዛ ላይ ላለው አስከፊ ሰብአዊ ሁኔታ መፍትሄ በመፈለግና ጋዛን መልሶ በማቋቋም ተግባር ይጀምራል። ጋዛን የሚቆጣጠረው ዩናይትድ ስቴትስ በአሸባሪነት የፈረጀችው ሐማስ እንደመሆኑ መጠን ዩናይትድ ስቴትስ ጋዛን መልሶ ለማቋቋም ባላት ቁርጠኝነት መሰረት ሐማስን ወደ ጎን ትታ ሲቪሉን ሕዝብ እንዴት ለመርዳት እንደምችል ጥያቄ ማስነሳቱ አልቀረም። ከሁሉም አጋሮቻችን ጋር በቅርበት በመስራት ሐማስን ሊጠቅም በማይችልበት መንገድ እንዲሰራ አደርጋለሁ። ከሐማስ ጋር መስራቱን ለማስወገድ ከተባበሩት መንግስታት ድርጅትና ከፍልስጤማውያን የአመራር አካል ጋር መስራት አማራጭ ሊሆን እንደሚችል የዩናይትድ ስቴትስ ባለስልጣኖች ሀሳብ አቅርበዋል። አንዳንድ እስራኤላውያን ግን ጥርጣሬ አላቸው። ኒውዮርክ ውስጥ የእስራኤል ዋና ቆንስላ የነበሩት አሎስ ፒንካስ አሜሪካ ሐማስን ዘላ ከፍልስጤማውያን አመራር ጋር ልትሰራ የምትችልበት ዘዴ አይታየኝም። እስራኤል እና ዩናይትድ ስቴትስ ምንም ዓይነት ገንዘብ በሐማስ በኩል እንዲያልፍ አይፈልጉም። የአሁኑ ግጭት ከመነሳቱ በፊት ቃጣር በወር 30 ሚሊዮን ዶላር በእስራኤል የድንበር ማለፊያ በኩል ለጋዛ ስትሰጥ ቆይታለች ይላሉ ፒንካስ። የእስራኤል የመከላከያ ባለስልጣኖች ይህ እንዲቀር ጥሪ አድርገዋል። ሚሊታሪ ፎርስ ፕራይም ሚኒስትር ፎር ሳም ታይም ይህ በእስራኤል መከላከያ ኃይል ሲቀርብ የነበረ ሐሳብ ነው። ኳታር ለሐማስ ገንዘብ በማቅረብ በኩል ከሐማስ ጋር ያላት ቀጥተኛ ግንኙነት እንዲቋረጥ የእስራኤል መከላከያ ኃይል ለጠቅላይ ሚኒስትር ቤንያሚን ኔተንያሁ ሐሳብ ሲያቀርብ ቆይተዋል። ሚስተር ኔተንያሁ ግን ምክሩን አልተቀበሉም። ብሊንከን በመካከለኛው ምስራቅ ጉብኝታቸው ወቅት ለፍልስጥማውያን የኢኮኖሚ እርዳታ ለማድረግ የዩናይትድ ስቴትስ ምክር ቤት የ75 ሚሊዮን ዶላር እንዲመድብ እንደሚጠይቁ ተናግረዋል። የፍልስጥማውያን አስተዳደር ይህ መልካም የግንኙነት መመለስ ጅምር ነው ሲል እንደተቀበለው ተገልጿል። በትራምፕ አስተዳደር ወቅት የፍልስጥማውያንና የዩናይትድ ስቴትስ ግንኙነት በታሪክ ባልታየ መልኩ ሻክሮ እንደነበር ተገልጿል። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም አዛውራለች ፍልስጥማውያንን ለሚረዱ የተባበሩት መንግስታት ድርጅት አገልግሎቶች ታዋጣው የነበረውን ገንዘብ አቋርጣለች። በእስራኤል በኩል ደግሞ በቅርቡ በጋዛ የታየው የግጭት ሁኔታ በሐማስ ላይ ያላትን ፖሊሲ በአዲስ መልክ እንድትገመግም አድርጓል ይላሉ አሎን ፒንካስ ኢስራኤልን ጋዛ። እስራኤል ከጥቂት ዓመታት ወዲህ የነበራት ፖሊሲ የፍልስጥማውያን አስተዳደርን ማዳከም ነው። በምዕራብ ዳርቻና በጋዛ ያሉትን ፍልስጥማውያን ከፋፍሎ በመግዛት ትርጉም ያለው የሰላም ሂደት እንዳይኖር ስትል ቀጥተኛ ባልሆነ መንገድ ሐማስ እንዲጠናከር፣ ቢያንስ አሁን ባለው ሥልጣን እንዲቆይ ማድረግ ነበር። ዩናይትድ ስቴትስ ከፍልስጥማውያን አስተዳደር ጋር ያላትን ግንኙነት ለማደስ እየሞከረች ባለችበት በአሁኑ ወቅት በቋፍ ላይ ያለውን የጋዛ ተኩስ ማቆም ወደ ተረጋጋ ተኩስ ማቆም ስምምነት እንዲያመራ ለማድረግ ብሊንከን ጥረታቸውን እንደቀጠሉ ታውቋል። አዳረችን፣ ለዘገባው አመሰግናለሁ። አድማጮች፣ አሁን ምርጫ ነክ ዘገባዎች። በስድስተኛው ብሔራዊ ምርጫ ላይ የሚሳተፈው እናት ፓርቲ በምርጫው ካሸነፈ ኢትዮጵያን ከተጋረጠባት የሕልውና አደጋ ለመታደግ እሰራለሁ ይላል። ፓርቲው የጥምር መንግስት ምስረታን ሀሳብም እደግፋለሁ ነው የሚለው። የአሜሪካ ድምፅ በምጪው ብሔራዊ ምርጫ ተፎካካሪ ፖለቲካ ፓርቲዎች አመራር አባላት አስተያየቶችን እያስተናገደ ሲሆን በተከታዩም ቅንብር መስፍን አራጌ የእናት ፓርቲን አመራር አባል አነጋግሯል። እንሆ በፖለቲካው መድረክ ደርሶ ከመመለስ ያለፈ ራዕይ አለን የሚሉት የእናት ፓርቲ ጸሐፊ ጌትነት ወርቁ በጎ ተጽዕኖ ማሳረፍ ስለምንሻ በምርጫው ለማሸነፍ እንሰራለን ብለዋል። በአዲስ አተያይ በአዲስ ፊት እና ኢትዮጵያን በፈረሰው በኩል ቆሞ የማሻገር ርዕይ ተስፋ ሰንቀን ነው የመጣ ነው እና በተለይ ደግሞ በኢትዮጵያ የፖለቲካ ምህዳር የተገለለ የተተወ የሚባለው ፈረንጆች እንደሚሉት ሳይለንስ ማጆሪቲ ይህንን ኃይል ይዘን ነው የመጣ ነው። ይሄ ኃይል አበል ያለመደ ቀንና ሌት ህልሙ ሀገር የሆነች ተስፋው ሀሳቡ ኢትዮጵያ፣ መዳረሻውም ኢትዮጵያውያን የሆነ ሰው ነው ይዘን የመጣ ነው። ትናንትን እያጣቀሱ መዋቀስ ለነገ መንገዳችን አያዋጣም፣ ይላሉ ጸሐፊው። ለመወንጀል አልመጣንም፣ ለመቃወም ብለንም አልመጣንም። የመጣ ነው የፈረሰውን በፈረሰው በኩል ቆሞ ለማዳን ነው። ሰዎች በአብዛኛው የትናንትና ኢትዮጵያ በጣም ታስጨንቃቸው፣ በጣም ያስለቅስ፣ በጣም አሁን ያለንበት ሁኔታ በጣም ያስጨንቅ ይሆናል። የበለጠ የነገው በጣም ከባድ ነው። ኢትዮጵያን ምጥ እንደጠናባት ሴት ነው ምን ቆጥራት እና ያንን የምጥ ወራት ማሳጠር ነው አላማው። መንግስት ምርጫው ፍትሐዊ እንዲሆን ቁርጠኝነቱን መግለጹ ምርጫው ላይ ተስፋ እንዲጥሉ እንዳደረጋቸውም ገልጸዋል። በዚህ ምርጫ አንድ በጎ ነገሩ መንግስት በጣም ደጋግሞ እንደሚለው ነጻ ፍትሃዊ ምርጫ ማድረግ እፈልጋለሁ ለዛም ከምትል ነኝ እያለ በጣም ደጋግሞ ነግሮናል። አለፍ ብሎም ደግሞ እንደነ ወይዘሪት ብርቱካን አይነት ሰዎችን ወደፊት ለማምጣት ጥረት አድርጓል። አንዳንድ ጅምሮችን አሳይተዋል። በአንጻሩ መሬት ላይ የሚስተዋሉት አደገኛ አዝማሚያዎች በምርጫው ዴሞክራሲያዊነትና ፍትሃዊነት ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ የሚል ስጋት አላቸው። ለምሳሌ የዛሬ አምስት ቀን አካባቢ አዊዚገም የሚባል አካባቢ በሽጉጥ ስተውታል። አንድ ጫችን ማህበረሰብ ካልነቃ ከባቢውን እውነቶቹን እያየ በደንብ ካልተቆጣጠረው፣ የአብይ መንግስት አምባገነን የመሆን እድልም አለ። እንደ ጸሐፊው፣ በማንነቱ ዝግብ ውስጥ የተሸፈነውን ኢትዮጵያዊነት ፈር ማስያዝ ቀዳሚ አጀንዳቸው ነው። አሁን ያለንበት ሁኔታ ወይ ፈረንጆቹን አልሆን ወይ እኛን አልሆን፣ መሀል ላይ ተንሳፈን እንዲሁ እንዋልላለን። ወደፊትም መሄድ መስፈንጠር አልቻልንም፣ ወደኋላም ተመልሰን ደግሞ ራሳችንም መሆን አልቻልም። ትናንት በጎ ነገሮች ነበሩ። በቀዳሚነት ሊጠቀስ የሚችል ስልጣኔ የነበራት ሀገር ነበረች። ግን ደግሞ ዛሬ አስራ አምስት ሚሊዮን እና ሀያ ሚሊዮን በየአመቱ የሚራብባት በየቀኑ በጠኔ ልጆቿ የሚያልቁባት ሀገር ሆናለች። ከሚበላው የሚደፋው በበለጠባት ዓለም በረሀብ ልጆቿ የሚያልቁባት ሀገር ሆናለች። ዛሬ እርስ በእርስ የምንጋጭበት አጀንዳ ዘመናዊ ተብሎ ከሚጠራው ትምህርት የተቀዳ ጭምር ነው ይላሉ አቶ ጌትነት ያለፉት አዲስ ዓመታት ዘመናዊ የሚባለው በጣም የተጋነነ ስም የተሰጠው መባል የነበረበት የፈረንጅ ትምህርት ነው። የባህር ማዶ ትምህርት ነበር መባል የነበረበት በሙሉ የኢትዮጵያን ባህል በካልቾ ብሎ ተከለ። እንዴት እንግባባ? እነዛ ሌበላና አክሱም የአክሱም ሐውልትን ያቆመው መሰረት እኮ እስካሁን እስካሁን ተመራምሮ ያገኘ ሰው አላየሁም፣ አልሰማሁ። ምንድን ነው ያንን የገዘፈ ከድንጋይ የተጠረበ ግዙፍ አካል ምን አይነት መሰረት ነው ያቆመው? በዚች ትንሽ መሰረት አሁን ሌላ ህንጻ ማቆም ይቻላል? ይሄንን ይመልስ። ያ የተራቀቀ ጥበብ በሙሉ በካልቸው ተብሎ ነው። አሁን እንደገና አሁን ይህ እንዴት አይነት አስቸጋሪ ጊዜ ላይ እንዳለን ምዕራብያን የቀኝ ግዛት አስተሳሰባቸውን ለማስረጽና በአንድነት የሚቃጣባቸውን ምከታ ለማስቀረት በኢትዮጵያ አንድነት ላይ ሸፍጥ መስራታቸውን ያብራራሉ እርስ በርስ የመጠላላቱና የመጠላለፉ ችግ የምዕራባውያኑ የሐሰት ትርክት ውጤት እንደሆነ በማካከል በመሳሪያና በጎራዴ ማሸነፍ ነገሮች ቀላል እንደማይሆኑ በደንብ ገብቷቸዋል። ስለዚህ ያለው አማራጭ ሌሎች ሀገራት ላይ እንደሞከሩት ከፋፍሎ መግዛት ነው እና የሆነን አካል በጣም ታገናዋለህ የሆነን አካል በጣም ተጨቁንሃል እና ሲገዛ ሲጨቁን ሲገልህ ነበር ትለዋለህ። በዚህ አጋጣሚ ነው አንዳንዱ ይነሳል እንዲህ ሆኜ ነበር እያለ በቁጭት፣ ከዛ ደግሞ ያሳድጋሉ። በእነሱ ትምህርት ያሳደጓቸው ደግሞ አሉ። ይሄ ቁስሉ እንዳይድን ፋብ እያረጉ ይደማል። ቁስሉ ዙሪያውን እያከኩ ደግሞ እንደዚህ እሷን እንዳትድን እያረጉ የሚነካኩ ደግሞ ከዛው መሀል ደግሞ በዘመናዊ ትምህርት ሰበብ ደግሞ የሚያደርጉ አሉ። በቀላሉ የሚወጣ መርዝም አይደለም፣ ግን ቢያንስ ችግሩ እንዳለ በመላ በኢትዮጵያ ደረጃ እንዲህ ሆኖ እንደመጣብን እንዲታወቅ ማድረግ ቀላል አይደለም። ፓርቲ ወደዚህ ውድድር የገባው በአደረጃጀቱም በፖለቲካ በስለቱም ሳይጎለብት ነው ብለው ለሚሉ ወገኖች የእናንተ ምላሽ ምንድን ነው? በዚህ ጉዳይ ላይ መጠየቅ ያለባቸው ይህን ያሉት ሰዎች ናቸው ያልበሰሉት። እኛ ታዋቂ ሰዎችን ሰብስበን መምጣት አልፈለግም። ለፖለቲካው መድረክ አላዋጣም፣ አያዋጣም። ታዋቂ ሰው ይዘን አንመጣም። አዋቂ ሰው ይዘን መምጣት ነው የምንፈልገው። የፖለቲካ ደረጃጀቱም ከለመዱት ስለተለየን መጠላለፍ አልነበረውም፣ መጋነን አልነበረውም። ከቴሌቪዥን ጋጋታ፣ ከሬዲዮ ጋጋታ፣ ከጋዜጣ ጋጋታ በተለየ መንገድ ሰርተን አመጣል። ሌላው ከእናንተ ፖለቲካ ድርጅት ጋር ተያይዘው ከሚነሱ ስጋቶች ወይም ጥያቄዎች ማለት እንችላለን ሃይማኖታዊ ተጽዕኖ ወይም ደግ ተልእኮ ያለው ይመስላል ብለው የሚያነሱ አለው። ተጽዕኖ ምንም ክፋት የለውም፣ እንዲኖረው አርገን ነው የጀመርነው። ተልእኮ ግን የለው ተጽዕኖ ለበሉም ማይታክታቸው ስርፍ ሆድ ያላቸው ሁሉ የሚመስሉ አንዱን ሆድ አስቀምጠው ሌላውን ሆድ ተሸክመው የሚመጡ የሚመስሉ አሉ እኮ ከዚህ ትንሽ ፈቅድ ያሉ በስነ ምግባር የታነሱ ሃይማኖተኞች ብቻ ሳይሆን የሃይማኖቱን መርሆዎችን የሚከተሉ ከመስረት፣ ከመዝረፍ፣ ከመበደል፣ ከኢፍትሐዊነት የራቁ ሰዎችን ለመሰብሰብ ጥረት አድርገናል። ግን የ የተለያዩ እምነት ተከታዮችን ታካትታላችሁ? ፓርቲያችሁ ላይ ምንም ጥያቄ የለውም፣ ተካትተዋል። አሉን ይኖሩናል። ከዚህም በኋላ እውነታው ይሄ ነው። እንደ ሕዝብ በጋራ የሚያኖረንን ሴቶች በማጎልበት ለሉዓላዊት ኢትዮጵያ ጥቅም እንሰራለን ብለዋል። ፓርቲው እንደ ኢትዮጵያ ላለች ሀገር የሚያስፈልገው የተለያዩ የፖለቲካ ድርጅቶች ተሰባስበው የሚመሰርቱት ጥምር መንግስት እንጂ በአንድ ፓርቲ የሚመራ ሀገረ መንግስት አይደለም ባይ ነው። አቅም ኖሮ ሁሉም ነገር ተስተካክሎ መንግስት የሚያስኮን ድምፅ እንኳን እንደምናገኝ ብናውቅም ከሌሎች አካላት ጋር መስራትን እንደ የቅድሚያ ቅድሚያ የምንሰጠው በዛ አርገን ፓርቲዎችን ቁጭ ብለን እየመከርን እየተነጋገረን ያለ ነው። ህልምህ በዚህ ውስጥ እንዲሳካልህ የምትፈልገው ነገር ካልከኝ አንዱ እንዲሳካልኝ የምፈልገው ከእነዚህ ኃይሎች ጋር ሁላችንም ፍላጎታችንን ሰብሰብ አርገን ለትልቁ ምስል ያንን እያየን ወደዛ ስንስፈነጠር እና ስለ ታላቋ ኢትዮጵያ አስበን ያንን ፊርማ ስናስቀምጥ እና ለዛም ስንሰራ ማየት ነው የምንፈልገው። ኢትዮጵያ አሁን በአብዛኛው የሚያስፈልጋት ከግራም ከቀኝም ተጠራርተው መጥተው የሚመሰርቱት መንግስት ቢሆን በጣም ጥሩ ነው። በአንጻሩ የአስራ ዘጠኝ ስልሳዎቹን የተማሪዎች እንቅስቃሴና ለውጡን ተከትሎ የተፈጠረው እንደ ማፋሳሽ ክፍፍል ከ1997ቱ በኋላ በቅንጅት ላይ የተስተዋለውን መሰነጣጠቅ በማጣቀስ የተለያዩ የፖለቲካ ፓርቲዎች በአንድ ጥላ ስር ውለው ጥምር መንግስት ለመመስረት የሚያስችላቸው አቋም ላይ እንዳይገኙ ያደርጋቸዋል የሚል ስጋት ያላቸውም አልጠፉም። እናት ፓርቲ ኢትዮጵያ ውስጥ በተለያዩ ክልሎች በምርጫው ላይ የሚሳተፍ ሲሆን ስድስት መቶ የሚደርሱ ጩዎችን እንዳቀረበ ለመረዳት ተችሏል። ከአጠቃላይ ጩዎቹም ስልሳ አምስቱ ሴቶች ናቸው ተብሏል። የአሜሪካ ድምፅ ሬዲዮ መስፍን አራጌን በድጋሚ ለዚህም ዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት የመጨረሻ ርዕስ ደግሞ ወደ ጄኔቫ የሚወስድን ይሆናል። ፕሬዚዳንት ባይደን በሚቀጥለው ወር ጄኔቭ ላይ በሚደረገው ስብሰባ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር እንደሚገናኙ ዋይት ሀውስ ከትላንት በስቲያ ባወጣው መግለጫ አስታውቋል። ይህ እየሆነ ያለው ታዲያ የባይደን አስተዳደር በሁለቱ አገሮች መካከል የሻከረውን ግንኙነት ወደ ነበረበት ለመመለስ ጥረት በማድረግ ላይ በሚገኝበት በአሁኑ ወቅት መሆኑም ተመልክቷል። አንዳንድ የሪፐብሊካን ሕግ አውጪዎች ታዲያ የሞስኮ ወዳጅ ቤላሩስ እያደረገች ያለችውን እንቅስቃሴ እያሳሰባቸው መሆኑን በመግለጽ የባይደን አስተዳደር ተቃውመዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችውን ተከታዩን ዘገባ ድርጅ ደስታ ያቀርበዋል። በፕሬዝደንት ጆ ባይደን እና በፕሬዝደንት ቭላዲሚር ፑቲን እንደ አውሮፓ አቆጣጠር ሰኔ 16 በጄኔቭ የሚካሄደው የዩናይትድ ስቴትስ እና የራሽያ ጉባኤ በብራስልስ የሚደረገውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኔቶ አባል አገራት ጉባኤን ተከትሎ የሚከናወን መሆኑ ተገልጿል። ሁለቱ መሪዎች የጦር መሳሪያ ቁጥጥርን፣ የአየር ንብረት ለውጥን፣ እንደገና ስለሚታደሰው የኢራን የኒውክሌር ስምምነትን ጨምሮ በጋራ ጉዳዮቻቸው ላይ እንደሚነጋገሩ ተመልክቷል። ዋይት ሀውስ እንዳረጋገጠው የራሽያ አጋር በሆነችው ቤላሩስ ሰሞኑን የተፈጸመው ነገር ቢኖርም ከፕሬዝደንት ፑቲን ጋር ይገናኛሉ። የዋይት ሀውስ ፕሬስ ጸሐፊ ጄን ሳኪ ስለዚሁ ሲናገሩ ፕሬዚዳንቱ የቤላሩስን ጉዳይ በእጅጉ ያሳሰባቸው መሆኑን በውይይታቸው ወቅት ለማንሳት እቅዶ አላቸው። ባለፈው እሁድ የፑቲን ወዳጅ የሆኑት የቤላሩስ ፕሬዚደንት አሌክዛንደር ሉካሼንኮ የሳቸው መንግስትን ይተቻል የተባለውን ጋዜጠኛ ራማን ፕራታዝቪች ያጓጉዝ የነበረውን የትራንስፖርት አውሮፕላን አቅጣጫውን እንዲቀይር ማድረጋቸው ተነግሯል። የኢሮሺያ ሴንተር ኢን ዘ አትላንቲክ ካውንስል የተባለው ተቋም ዳይሬክተር ጆን ኸርብስት እንዲህ ይላሉ። ሉካሼንኮ ሉካሼንኮ ያደረጉት ነገር እጅግ የሚያስቆጣ ነው። በአየር ትራንስፖርት ላይ የተፈጸመ ውንብድና ወይንም የአየር ላይ ሽብርተኝነት ነው። ስለዚህ ለዚህ ተግባር ቅጣት መኖር አለበት። የአውሮፓ ሕብረት ያለምንም አምንታት ፈጥኖ እርምጃ እንደሚወስድ አምናለው። የቤላሩስ አየር መንገድም ሆነ ወደ ቤልቪያ ለሚደረግ በረራ የአውሮፓ ሕብረትን አውሮፕላን ማረፊያዎች ወይንም የአየር ክልል እንዳይጠቀሙ ስለማገድ መነጋገር ይቻላል። ሞስኮ በጉዳዩ ጣልቃ እንዳልገባች አስተባብላለች። ባይደን ድርጊቱን አውገዘው። የቤላሩስያ ሕዝብ ለዲሞክራሲ የሚያደርጉትን ትግል እንደሚደግፉ ተናግረዋል። ሉካሼንኮ ለ27 ዓመታት በስልጣን የቆዩ መሪ ናቸው። ይሁን እንጂ አንዳንድ የሪፐብሊካን አባላት ውሳኔው በቂ አይደለም ይላሉ። ሪፐብሊካኑ ሴኔተር ቤንሳስ ጉዳዩን አስመልክቶ ባወጡት መግለጫ ባይደን ፑቲንን እንደ ጉልበተኛ ወይም ጋንግስተር ከማየት ይልቅ በዚህ ጉባኤ በመሳተፍ ከራሽያ ጀርመን ድረስ ጥንድ ሆኖ የተዘረጋውን የኖርድ ስትሪም ሁለት የጋዝን ማስተላለፊያ መስመርን አጎናጽፈው በድርጊታቸው እንዲበረቱ እያደረጓቸው ነው ብለዋል። የዋይት ሐውስ ቃል አቀባይ ጄንሳኪ አሁንም እንዲህ ይላሉ ከራሻ ፕሬዚዳንት ጋር የምናደርገውን ውይይት እንደ ሽልማት አንቆጥረውም። የአሜሪካን መሰረታዊ ጥቅምን የመከላከል አንዱ አካል አድርገን ነው የምንወስደው። ፕሬዚዳንት ባይደን ከፕሬዚዳንት ፑቲን ጋር የሚገናኙት በሀገራቶቻችን መካከል ልዩነት ስላለ ነው እንጂ በልዩነቶቹ ምክንያት አይደለም። ዩናይትድ ስቴትስ ከራሽያ አንስቶ እስከ ጀርመን የተዘረጋውን የኖርድ ስትሪም ሁለት የጋዝ ማስተላለፊያ ለማገድ ለረጅም ዓመታት ሰርታለች። የባይደን አስተዳደርም በመጠናቀቅ ላይ ባለው የማስተላለፊያው ፕሮጀክት በተሳተፉት የራሽያ ድርጅቶች ላይ ሁሉ ማዕቀብ ጥሏል። ይሁን እንጂ በጀርመን በኩል በፕሮጀክቱ በበላይነት በመቆጣጠር የተሳተፉት የጀርመን ኩባንያዎች ከማዕቀቡ ነጻ እንዲሆኑ ተደርገዋል። ያም የተደረገው ከአትላንቲክ ባሻገር ካሉ አገሮች ጋር ያለውን ወዳጅነት ለማጠናከር የሚደረገው ጥረት አካል እንዲሆን በመታሰቡ እንደሆነ ተመልክቷል። በአውሮፓ በሚገኘው የካርኒንጌ ዩሮፕ የስትራቴጂ ብሎግ ዋና አዘጋጅ የሆኑት ጁዲ ደምሲ እንዲህ ብለዋል። Russia's tactic always has to be, has been to weaken the transatlantic relationship. የባይደን አስተዳደር አውሮፓውያኑን በተለይም ጀርመንን ወደ ራሳቸው መሳብ ይኖርባቸዋል። የራሻ ስትራቴጂ ሁሌም ከአትላንቲክ ባሻገር ያለውን ግንኙነት ማዳከም ነው፣ የምዕራቡ ዓለምና አውሮፓን መከፋፈል ነው። ስለዚህም የአውሮፓ ሀገራቶች በመተባበር የባይደንን ጥረት መደገፍ ያለባቸው ጊዜ አሁን ነው። ዋይት ሀውስ በመግለጫው ባይደን ሞስኮ በዩክሬን ላይ ያላትን ጠብ አጫሪነት በውይይታቸው እንደሚያነሱ ጠቅሶ ይሁን እንጂ አስተዳደሩ በዩናይትድ ስቴትስና ራሽያ መካከል ያለው ግንኙነት አቅጣጫው የሚታወቅና የተረጋጋ እንዲሆን በማድረጉ ላይ እንደሚያተኩር አስታውቋል። ደረጀን ለዘገባው አመሰግናለሁ። አድማጮች ተከታዩ ዩናይትድ ስቴትስ የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውና በኢትዮጵያና በኤርትራ መንግስታት እንዲሁም በአማራ ክልል ባለስልጣናትና በህወሓት አባላት ላይ የወሰደውን የቪዛ ክልከላ ውሳኔ አስመልክቶ የአሜሪካ ድምፅ ያነጋግራቸው በተለያዩ አካባቢዎች የሚኖሩ ነዋሪዎች የሰጧቸውን አስተያየቶች በትናንትናው ምሽት ማሰማታችን ይታወሳል። ለምሽቱም በተመሳሳይ የተሰባሰቡ ድምፆች ደርሰውናል። ከአምቦ ለተጠናቀረው ዘገባ ናኮር መልካ እኔ መምህር ሰሎን ተፈራ ይባላለሁ። የአምሮ ዩኒቨርሲቲ ፖለቲካ ሳይንስ መምህር ነኝ። አሜሪካ በተለያየ ጊዜ የተለያዩ ሀገሮች ላይ በሰብአዊ የሚመርት መኪናት፣ በዴሞክራሲ የሚመርት መኪናት የተለያዩ ማዕቀብ ትችላለች። እነዚህ ማዕቀቦች በተለያየ ጊዜ ሁለት ቦታ ከፍለን ማየት እንችላለን። አንዳንድ ጊዜ ታርጌት ሳንክሽን ለሰዎች ላይ የሚጣል ማዕቀብ ሊሆን ይችላል። ሁለተኛ የመጣን ሀብት ላይ የሚጣል ማዕቀብ ሊሆን ይችላል። አሁን ታርጌትድ ወይም ደግሞ ግለሰቦች ላይ የተኮረው ማዕቀብ ብዙ ጊዜ ቪዛ ላይ ያካትት ይችላል። ይሄ ብዙም ይሄን ያህል አሳሳቢ አይደለም። ነገር ግን ይሄ ነገር ቪዛ ላይ ብቻ ይቆማል ስናስብ ሌላ ነገር ተከትሎ ይዞ ይመጣል። ለምሳሌ ግለሰቦች ከሌሎች ሀገሮች ጋር በነጻነት ተቀዛቅሶ ዲፕሎማሲ የማይሰሩ ከሆነ ይህም ራሱ አንድ ተክላሎቱ ነው። ሁለተኛ ግን በተለይ በኢኮኖሚ ላይ ትልቅ ተጽዕኖ ሊያማጣ ይችላል። ለምሳሌ እንደምታውቀው እኛ ሀገር የኢኮኖሚ ጉዳት ደርሷል። በተፈጥሮ ምክንያት ወይም ለሰው ሰራሽ ምክንያት፣ ኮቪድ ጋር ታይዞ በተለይ ሚኒስትር ይዞ የኢትዮጵያ ኢኮኖሚ አሁን በዚህ ጊዜ በጣም የተጎዳ ነው። ይሄ ብቻ የአፍሪካ ኢኮኖሚ ብዙ ተጎድቷል። እና ይሄ ማቀፍ ሲጨምርበት ሌላ ጉዳት ሊያስከትል ይችላል። በተለይ ሁለተኛ የአሜሪካ ማዕቀብ አሜሪካ ላይ ብቻ ያቆማል ብለ ስናስብ አይደለም። ሌሎች ሀገሮችም ሊጨምር ይችላል ሊጋብዝ ይችላል። እንደምታውቀው አሜሪካ የተለያየ ጥሪ እያደረገች ነው። ለአውሮፓ ሕብረት ጥሪ እያደረገች ነው። ሌሎች ሀገሮችም የአሜሪካ ወዳጆች የሚባሉት ጥሪ እያደረገች ነው። ከታሪክ እንደምረዳው ብዙ ጊዜ አሜሪካ ማዕቀብ ስጥል የአሜሪካ ወዳጆች ወይም ደግሞ የአሜሪካ አጋሮች የአሜሪካ ማዕቀብ በሙሉም ቢሆን በከፊሉ አፕላይ ያደርጋሉ እና ስለዚህ ይሄ ትልቅ ተጽዕኖ ሊያመጣ ይችላል። ከረቡብ ሀገሮች የምናገኘው እርዳታ ሙሉ ሙሉ ሊቆም ይችላል። ይሄ በጥንቃቄ ሊታሰብ ይገባል። ኢትዮጵያ በዲፕሎማሲ ጥረታውን ተጠናክሮ መቀጠል አለበት። በተለይ የዲፕሎማሲ ሂደቱ ኢትዮጵያ መልስ አራሱ መፈተሽ መቻል አለበት። ስሜ መመርዳ ነው እንዳሉ ይባላለሁ በአምቦ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ነኝ። ከዚህ ቀባ በፊት ማንሳት የሚፈልጋቸው ነገሮች አሉ። ለምሳሌ የቲፒኤልኤፍ መንግስት ለምሳሌ ባለፉት ሀያ ሰባት ዓመታት ይህንን ሀገር ሲያስተዳደር ነበረ። ብዙ ችግሮች ነበሩ። የፖለቲካ ችግሮች፣ ማህበራዊ ችግሮች፣ ሰብዓዊ መብት ችግሮች እዚህ ሀገር ውስጥ ሲከሰቱ ነበረ። አሁን ያለው መንግስት ላለፈው ሶስት ዓመታት እችን ሀገር እያስተዳዳት ነው። ለምሳሌ ባለፉት ሀያ ሰባት ዓመታት ሲከሰቱ የነበረ የሰብዓዊ መብት ጥሰትና አሁን ባለንበት ሶስት ዓመታት ውስጥ የነበሩ ሰብአዊ መብት ጥሰቶች ማየቱ ይጠቅማል ብዬ አስባለሁ። በየትኛውም መንግስት ሰብአዊ መብት ጥሰት መኖር አለበት ብዬ አላምንም። ነገር ግን እኛም የኖርንበት ባለፉት ሰባት ዓመታት በእኛ ህዝብ ላይ ሲደርስ የነበረ ግፍና ጭቆና፣ እስራት፣ ስደት፣ ግድያ ያን የአሜሪካ መንግስት ነበረ፣ ቴፕልፍ መንግስትም ነበረ። ነገር ግን እንደዚህ አይነቱ ቀባዎች ታይቶ አይታወቅም ማለት ነው እና ዛሬስ ምንድን ነው? ምን የተለየ ነገር አለስ ወይ? ለምሳሌ የኦሮሞ ህዝብ ሲሰደድ፣ ሲገደል፣ በግፍ ስታሰር፣ ከቀዩ ሲፈናቀል የነበረው ዲፕሎማሲ እስፔሻሊ በቲፕልፍ መንግስት ሲሰራ የነበረው የዲፕሎማሲ ስራ ትክክለኛ ያልሆነ ዲፕሎማሲም ቢሆን ማለት ነው የአሜሪካን ኢንተረስት እስከጠበቀ ድረስ እንዲህ አይነቱ ቀባዎች አላየንም። ነገር ግን አሁን ባለው ሁኔታ በትግራይ ክልል በጦርነቱ ምክንያት ሰብአዊ መፍት ጥሰት ደርሰዋል፣ እውነት ነው። የኢኮኖሚ ችግር፣ የፖለቲካ ችግሮች እየታዩ ነው። ነገር ግን የኢትዮጵያ መንግስት ይሄ ችግር ስከሰት እንደ ችግር በአግባቡ ይሄ ቀባ ከመደረሱ በፊት መሰራት የነበራቸው ስራዎች እንዳሉ አምናለሁ። አንድ የሰብአዊ መፍት ጥሰት መኖሩም ማመን መቻል አለብን። የማህበራዊ ችግሮች፣ የፖለቲካ ችግሮች ዘርፈ ብዙ ችግሮች እንዳሉ እናውቃለን። በዓለም ሚዲያም ስዘገበ እንደነበረ ነገር ግን የኢትዮጵያ መንግስት እነኚህ ሪያልቲዎች ተቀብሎ ከይቀባው በፊት አስፈላጊን የሆነ የዲፕሎማሲ ስራዎችና እርምት እርምጃዎች መስራት ነበረበት በአግባቡ ብዬ አምናለሁ። ለምሳሌ በይቀባ ስለነበሩ በኢኮኖሚም ሊሆን ይችላል። በሌላም በሌላ ኤርትራን ማየት ይቻላል። ሱዳንን፣ ሶማሌን ማየት ይቻላል። ኮሪያን ማየት ይቻላል። እነ የመንን እነ ኢራን ሶሪያን፣ የተለያዩ ሀገሮች ከታሪክ ካየ ነው ማለት ነው። እነሱ ያሉበት ደረጃ ዛሬ ሩዋንዳን ማየት እንችላለን። ባዘ የሚነገሩ ትርክቶች ኢትዮጵያን አይጠቅማትም። በመንግስትም ባለስልጣናት በእኛ ሚዲያ የሚነገሩ የምነሱ ነገሮች ይቀባው ትክክል አለመሆኑ የምንገልጽበት አካሄድ ከዚህ በኋላ ምን መሆን አለበት የሚለው ላይ ብንሰራ ይሻላል ብዬ አስባለሁ። ስሜ መናገር አልፈለግም። አምቦ ዩኒቨርሲቲ ሁለት ሶስተኛ አመት የእንግሊዝኛ ተማሪ ነኝ። አሜሪካ የጣለችው ማዕቀብ በሁለቱ መንገድ ማየት እችላለሁ። እኔ በራሴ አንደኛ ከዚህ በታሪኩ እንደምናውቀው ኢትዮጵያና አሜሪካ የቆየ ወዳጅነት አላቸው። በታሪክም ይሄ ግልጽ ነው፣ ይታወቃል። ችግሮች ተከስተዋል። ይህ ችግር ደግሞ በትግራይ ክልል ብቻ ሳይሆን ብዙ በኦሮሚያም በአማራም ሌሎች ሌሎች ክልሎችም ተከስተዋል። ይህ ክስተት በዚህ ክስተት ደግሞ ብዙ ነገሮች ጠፍቷል። ሰው ጠፍቷል። ንብረት ጠፍቷል ብዙ ንብረት ተወድሟል። ብዙ ችግርህ ተፈጥሯል። ሰማይ ምስጥ ተከስተዋል። ብዙ ነገር አለው። በዚህ መካከል ብዙ ነገር ስለተበላሸው አሜሪካ አሁን ጣልቃ ገብታለች። እሷ ጣልቃ መግባቱ ደግሞ እንዴት እገባለች? የኛ ሊዋላ ያገርንን ማለት ከምል ችግራችን ምንድን ነው ብለን ወደ ኋላ ተመልሰ ችግራችን መፍቀረፍ አለበት። ችግራችን ማስተካከል አለበት። እሱ ስስተካከል ይሄ ነገር እንዴት መጣ የምለውን ነገር በዛ መረዳት እንችላለን ብዬ አስባለሁ። አሉታዊ ያው ታሪክ ስናይ፣ ለምሳሌ ሊቢያ ብናይ ገዳፊ የሞተበት ጊዜ ሀገሪቱ ሰላም እናገኛለን ብሎ አመፃ ስነሱ ገዳፍን ገደሉት። ከዛ በኋላ እነ አሜሪካ ጣልቃ ገብቶበት ነው ያ ነገር ሁሉ የተከሰተው። ሆኖም ግን ዛሬ ሰላም አላገኘም፣ ወደፊትም ያገኘው አይመስልም። በዚህ ሁኔታ ማለት ስለዚህ እንደዛን ነገሮች ችግሮች እንዳይከሰት እንደዛን ነገሮች እንዳይደገም በሀገራችን በዚህ በኩል ደግሞ በደንብ መጠቀቅ አለብን ብዬ አስባለሁ። በአምቦ ዩኒቨርሲቲ የሶስተኛ ዓመት የፖለቲካ ተማሪ ነኝ። ስሜን መናገር አልፈልግም። ኢትዮጵያ ላይ ማዕቀብ የጣለችው አሜሪካ፣ ሀገር ማዕቀብ መጣል አልነበረባትም ብዬ አስባለውኝ። ማለት አሁን ግልጽ አድርጋ ያን ነገር ማዕቀብ መጣለውን አሳወቀች እንጂ በአባይ ግድብ ላይ ኢንፎርስ ማድረግ እንዲሁ ፈልጋ ነበርና ያ ነገር ደግሞ አሁን ይፋ አድርጋ ማዕቀብ ጥላለች እና ያ ነገር ልክ አይደለም ብዬ አስባለሁ። ግብጽና ሱዳንን በተዘዋዋሪ እየረዳቻቸው ነው እና ቬቶ ፓወር ስላላት ይሄን ነገር መጠቀም ፈልጋ ነው እና ያ ነገር አግባብ አይደለም። እኛ ሶቨርኒቲያችን ሉዓላዊ የሆንን ስለሆንን ቀጥታ እንዲማድረግ አልነበረባትም ማለት ለዚህ የሚያደርስ ነገር አልነበረም ብዬ አስባለሁ። ማለት በውይይት ነገሩ መፍታት ይቻላል ነበረ። ስሜን መግለጽ አልፈልግም ግን የአምቦ ነዋሪ ነኝ። ማዕቀቡ መጣሉ ትክክል ነው ነው የምለው ምክንያቱም እነዚህ ሰዎች ከመጀመሪያውን ጀምሮ ከማንም ባይዘዌ ትግራይ ላይ ብቻ አይደለም ይሄ ጦርነት ያለው። ኦሮሚያ ላይም ጦርነት አለ፣ ሌላ ቦታ ላይም አለ። እንደምናውቀው አገሪቷ ባልታወጀ ኮማንድ ፖስት ውስጥ ነች እና ይሄ ደግሞ ምን ያስከትላል? የሰብአዊ መብት ረገጣ፣ የመንግስት ታጣቂዎች እንደፈለጉ እንዲሆኑ ያደርጋቸዋል። ማይፈልጉትን የሚጠሉትን ሰው እያሰሩ እያሰቃዩ ያለ ፍርድ ቤት ትዕዛዝ እስር ቤት እያስቀሩ ነው። ኦሮሚያ ላይ የምናየው ይህንን ነው። ደቡብን ብንሄድ ለምሳሌ ከምባታ ወላይታ ዞን እነዚህም ብናይ ትግራይ ክልል ውስጥም እንደዚሁ ነው። አማራ ክልል ላይ ምን ስለዚህ ምንድን ነው ቁጭ ብሎ ዲስከሽን ማድረግ ሲገባቸው ይህንን ስላላደረጉ ይሄት ማዕቀብ ተጣለባቸው ማለት ነው። እነዚህ የኢትዮጵያ ባለስልጣናትና ኤርትራ ባለስልጣናቶች ትክክለኛ እርምጃ ነው ብዬ ነው ማስበው። እንዲሁም የዘገየ እርምጃ ነው። ዲሞክራሲያዊ የሆነ ዲስከሽን ቢደረግ ይህ ሁሉ ጣጣ ውስጥ አንገባም ነበር። አገሪቷም ይሄንን ሁሉ ቀውስ ውስጥ አትገባም። ሁለተኛ ደግሞ ማየው ምንድነው የኢኮኖሚ ማዕቀቡ ለኢትዮጵያ ሕዝብ በጣም ሰቆቃ ነው የሚሆነው። ከተጣለ ግን በጣም ችግር ውስጥ ነው የምንገበው። ምክንያቱም የአሜሪካ የኢትዮጵያን በጀት በከፍተኛ ፐርሰንት የምትረዳው አሜሪካ ነች፣ ድጋፍ አለ። ይሄ ሁሉ ባለበት ሁኔታ ላይ የኢኮኖሚ ማዕቀቡ ከተካሄደ፣ ጫንቃችን ላይ ካረፈ በጣም አደጋ ውስጥ ነው የምንሆነው። የኢትዮጵያን ሕዝብ ማሰብ አለባቸው ብዬ ነው ማስበው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ31 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ ዋሉ አከበደ ከአቀናባሪያችን ንጉሡ ታምሬ ከዋና አዘጋጁ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመልሳለን። አሁን የትግኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና ደርጉ Thank <laughs> you.